እንደ ጎርጎሮሳውያን አቆጣጠር በ2006 የኢትዮጵያ ወታደሮች ሶማሊያን ሲወሩ በሞቃዲሾ በንግድ ስራ ተሰማርቶ የነበረው በሽር ሙክታር ጦርነቱን ፈርቶ ወደ ኬንያ ሸሸ። በኬንያ የጸጥታ ኃይሎች እጅ ከወደቀ በኋላ ዓለም አቀፍ ሕግን በተጻረረ መንገድ በጥር 2007 ለኢትዮጵያ መንግስት ተላልፎ ተሰጥቷል። ለሁለት ዓመታት ክስ ሳይመሰረተበት የቆየው በሽር አቃቤ ሕግ በመሠረተበት አራቱም ክሶች ጥፋተኛ ተብሎ በ2009 የዕድሜ ልክ ስርዓት ተፈርዶበት ነበር። የኢትዮጵያ መንግስት በበሽር ላይ የመሰረታቸው ክሶች የኦጋዴን ብሔራዊ የነፃነት ግንባር ኦብነግ አባል ከመሆን አንስቶ የድርጅቱ የማዕከላዊ ኮሚቴ እስከ መሆንና ለተቃዋሚዎች በኤርትራ በረሃ ስልጠና እስከ መስጠት የደረሰ ነው። ሆኖም አምነስቲን የመሳሰሉ የመብት ተሟጋች ተቋማት ክሱም ሆነ የችሎት ሂደቱ ህጋዊ አግባብን ያልተከተለ ነው ብለው የኢትዮጵያን መንግስት ሲነቅፉ ቆይተዋል። አምነስቲ ፍትሐዊ ችሎት እንዲደረግ ያቀረበው ጥያቄ ባለመሳካቱ ጥያቄያችን በሽር ይፈታ ወደሚል ተቀይሯል ትላለች። በመብት ተሟጋች ተቋሙ የቅስቀሳ ባለሙያ ግሎሪያ ናፍስኬር ለአንድና ለሁለት የሚሆኑ ዓመታት ተነጥሎ በጨለማ ክፍል ውስጥ ታስሯል። ከቆንስላ ሰዎች ጋር የመገናኘት መብቱን ተነፍጎ ነበር። በክሱ ምንም አይነት ማስረጃ የቀረበበት ካለመሆኑም በላይ የፍርድ ሂደቱ የህግ አግባብን ያልተከተለና ፍትሐዊ አሰራር ያልነበረበት ነው። በሽር ምናልባት በመጥፎ አጋጣሚ መገኘት ያልነበረበት ቦታ ላይ ተገኝቶ ይሆናል። ሙክታር የሚል የቤተሰብ ስም መያዙ ግን በኢትዮጵያ ባለስልጣናት ለመጠርጠር ከበቂ በላይ ነበር። የበሽር አያት ሼክ ሙክታር በ1985 ኦብነግን ከመሰረቱ ግለሰቦች አንዱ ሲሆኑ በሽርም ክሱ የተመሰረተበት በአያቱ ስም ሰበብ መሆኑን ነው ለፍርድ ቤት በተደጋጋሚ የገለጸው። በእስር ቆይታው ከፍተኛ ድብደባና ስቂት ደርሶበታል። በሰውነት ክፍሎቹ ላይም የአካል ጉዳት ደርሶበታል እንደ አምነስቲ መግለጫ። ባለፈው ሳምንት መገባደጃ ተፈቶ ቅዳይ ማለዳ ካናዳ የደረሰው በሽር ከእስር የተፈታበት ሂደት ለብዙዎች ግልጽ አይደለም። በኢትዮጵያ መንግስት በኩል የተገለጸ ነገር ባይኖርም በቅርቡ በምህረት በመንግስት ከተፈቱ የፖለቲካ እስረኞች መካከል አንዱ እንደሆነ ይገመታል። የአምነስቲ ተወካይ ወይዘሮ ግሎሪያ በበኩሏ የካናዳ መንግስት ጥረት ለበሽር መፈታት ትልቅ አስተዋጽኦ ማድረጉን አጽንኦት ትሰጣለች። የካናዳ መንግስት ይህንን ጉዳይ ቅድሚያ ሰጥቶ ሲከታተለው እንደነበር ምንም ጥያቄ የለውም። ባገኙት አጋጣሚ ሁሉ ለኢትዮጵያ መንግስት ባለስልጣናት የበሽርን ጉዳይ አነሱ ነበር የአሁኑ መፈታትም የካናዳ መንግስት ሲያደርግ የቆየው ግፊት ያመጣው ውጤት ነው። የኢትዮጵያ መንግስት የፖለቲካ እስረኞችን በምሕረት መልቀቅ መጀመሩን ተከትሎ በሽርም እንዲፈታ የሚጠይቅ ዘመቻ በሰብአዊ መብት ተሟጋች ተቋማት ባለፈው ወር ተጀምሮ ነበር። ለዶቼ ቬለ ሬዲዮ ለጠናቅረው ዘገባ አክመል ነጋሽ ቶሮንቶ።